ዲሞክራሲ በረከቱና ፈተናዎቹ። የሰው ልጅ ፍትህን ለማረጋገጥ ባለው ብቃት ዲሞክራሲ እውን ይሆናል፣ ፍትህን ለመጣስ ያለው ዝንባሌ ደግሞ የዲሞክራሲ መኖር አማራጭ የለሽ ወይም የግድ አስፈላጊ ያደርገዋል ያሉት አሜሪካዊው ሃይማኖት ሊቅ የፖለቲካ ተንታኝና መምህር ካርል ፖል ራይንሆልድ ኒቡ ናቸው ያለ ዲሞክራሲ ሕይወት ያለመታሰቡን ባመላከቱበት አባባላቸው በተሻለ የመንግስት አስተዳደር ዘይቤነቱ በዓለም የሚዘከረውን የዲሞክራሲን ጽንስ ሐሳብ የፍልስፍና መሠረቶቹንና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ ለመዳሰስ የተናዳው ዝግጅት ዛሬም በአይነተኛ የመንግስት አስተዳደርነት ተለይቶ የሚታየው ይህ ስርዓት በታሪክ ያለፈበትን ጎዳና መለስ ብሎ ይፈትሻል። ከአንጋፋው የፍልስፍና መምህር ጋር የጀመርነው ወግ ነው። አሁን የበርካታ መጽሐፍት ደራሲው ፕሮፌሰር መሳይ ከበደም ለቀሪው ውይይታችን ተመልሰዋል። በቀደመው የመጀመሪያ ክፍል ቃለምልልሳችን መገባደጃ ባነሳነው ጥያቄ ነው የምንንደረደረው። ፕሮፌሰር መሳይ ዛሬ የደረሰበትንና የገጠሙትን ፈተናዎች ምናልባትም ከዚህ ቀደም በዘመናት ዕድሜው ካለፈባቸው ሌሎች ፈተናዎችም ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየጠቃቀስን ብንመለከት፣ ለምሳሌ በዚህ በዩናይት ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምፃቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችም ብቻ ነው የሚመለከተው። እስከ ሺ ስምንት መቶ ሰባዎቹ ድረስ ድምፅ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት፣ ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል? እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድን ነው? ያው ፍጹም ዴሞክራሲ የለም። ዲሞክራሲ መታየት ያለበት በእድገት ነው። እና ይህን ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን። እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው። እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው። እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም። እና ስለዚህ በታሪክ ውስጥ ነው ማየት አለብን ይላሉ። ግን አሁን ጥያቄው እውነትም እየሻሻለ ነው ወይ ነው መሆን ያለበት። እና አዎ ምሳሌ አሜሪካ ነገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ምሳሌ የጥቁሮች የመምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለው፣ እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም በጣም ስስ ስስ ነገር ነው። ስስ ነው የምልህ ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥ እና ታዛዥ በሚል ነው የተቀረጸው። እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው፣ በደንብ ካልጠበቅከው በቀላሉ የሚፈርስ ነው። በቀላሉ ወደ አምባገነናዊ ስርዓት ሊለወጥ የሚችል ይሄ፣ ዩሮፒያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርዓቱን መስርተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት። ምክንያቱም የተፈጥሮ መሰረት የለው። የተሻለ አብሮ ለማኗኗር ይበጃል በሚል የተፈጠረ ስርዓት እንጂ የግድ የሰው ልጅ የተፈጥሮ ዝንባሌ የተከተለ ባለመሆኑ ለዘለቄታውን መረጋገጥ ያልተቋረጠ ክትትልና ማቃናትን ይሻል። እንዲሁ በቃ ተጠናቀቀ ተብሎ ዝም ብሎ የሚኖርበት አይደለም። ለሚገጥሙት መደነቃቀፎችና ግድፈቶችም ማስተካከያ ይጠይቃል። እያሉ ነው ፕሮፌሰር መሳይ። ለምሳሌ የጥንት ግሪኮች እውነተኛ ዴሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሀሳብ ላይ ስላደረሱ ነበር። እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ነው። ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማትን ቀይረው ነው ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ፣ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ እና ችግሩ ሀሳቡ አይደለም። ችግሩ ስራ ላይ መዋሉ ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈለግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምፅ እስከሆነ ድረስ አንዱን መቀበል ከፈቀድን፣ ሰዎች የመረጡትን ነገር ግን በሚዛናዊ ሕሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይት ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርም ሊሰጥ ይችላል የሚባለው ሀሳብ አለ። ይህን የተመሳቀለ ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሀሳብ አጉልቶ የሚያሳይ አነጋገርም አለ። አያይዘውም ለምንስ ሲሆን ከሌሎች ሁሉ አብልጦ መመረጡ አንድ ምክስ መሰረታዊ እምነት ያስፈልጋል። ይኸው ምንድን ነው? ሰዎች በነፃነት እና በኩልነት መኖር ይፈልጋል። ይሄ መሰረታዊ ፍላጎታቸው ነው። ማንም ሰው ባሪያ ሆኖ ማንም ሰው በራሱ ኑሮ ሳይወስን በሌላ ሰው ብቻ በመመራት መኖር የሚፈልግ የለም። ስለዚህ ትልቅ ዋና ሰዎች የሚፈልጉትን ነገር የሚያሟላ ወይም ለዛ ተስፋ የሚሰጥ ስርዓት ነው ነው እንግዲህ ማለት ዴሞክራሲ ከሆነ አንድ ትልቁ ነገር ከጭቆናና ከአፈና መላቀቅ ነው። እዚህ ላይ የአሜሪካኖች የጨመሩት ነገር አለ። እሱም ብቻ ሳይሆን ይሄ ነገር ሲሟላ በደስታ የመኖርን መሰረታዊ ፍላጎት ያሟላል ወይም ለዛ ሁኔታዎችን ያመቻቻል። ሰው ትልቁ የሚፈልገውን ነገር በደስታ መኖር ስለሆነ ይህ ስርዓት ጭቆናንና አፈናን ስለሚያቆም ወይም ስለሚቀንስ ለዚህ ለደስታ ማግኘት አመቺ ስርዓት ነው የሚል ነው። አንዱ እሱ ነው እንግዲህ ይሄ የምንፈልገው ነው እንግዲህ። ሁለት ሰው ነፃነቱን ይፈልጋል ወይ የሚለው እሱም አንድ ጥያቄ ነው። ግን በአመዛኙ ብንወስድ ሰዎች የሚያምኑት ይህንን ነው፣ የሚመኙትም ይህንን ነው። ሌላው ሁለተኛው እንደው የሚታየኝ እኔ ማንም ሰው ልዩ መብት ስለሌለው በዴሞክራሲ ስርዓቱ ክፍት የፉክክር ስርዓት ነው። በመሆኑም ግለሰቦች የሚኖራቸው ቦታና ማድረግ የሚወሰነው በዘር አይደለም፣ በልጅ ስጦታ አይደለም፣ በችሎታና በስራው ሜሪት የሚባለው በዛ ነው የሚያገኙት። ይሄ ደግሞ ወደ ሶስተኛው ዝና የክፍት የፉክክር ስርዓት እና ግለሰቦች በችሎታቸው ስፍራ ማግኘት፣ ይህ ደግሞ ለግለሰቦችና ለማህበራዊ ሁለንተናዊ እድገት አመቺ ሁኔታ ይፈጥራል። ህብረተሰቡ ማደግ ይችላል። ከማደግም አልፎ በከፍተኛ ደረጃ ሰው የሚመኘውን አንዳንድ ግቦች ሊያስገኝ ይችላል። ይህም ደግሞ ምንድን ነው? የኢኮኖሚ እድገትም እዚህ ውስጥ የተጨመረ ነው። ነፃ ገበያ የሚለው አስተሳሰብ ራሱ የሚፈቅደው ይህን ነፃ ፉክክርን ነው። ሰዎች ደግሞ በነፃ ሲፎካከሩ ማንም ልዩ መብት ከሌለው በዚህ ጊዜ እውነት ችሎታ ያላቸው እና ስራ ያላቸው ሰዎች ነው የሚወጡት። እና ሀብት ማፍራት ማለት በዚህ ጊዜ ያለን ችሎታ እና ስራ ማስመስከር ነው። ምክንያቱም የወረስከው ወይ በዘር ያገኘው ሳይሆን በስራና በችሎታ ስለሆነ ይሄ ለአንተ የሚመሰክርልህ ነገር ነው እና ሀብታም መሆን በዚህ ጊዜ ምንም አሉታዊ ህግ የለውም። በአጠቃላይ አንዱ ደግሞ ጌታ በበዛ ቁጥር ደግሞ ህብረተሰቡ አብሮ ይጠቀማል። ያው ስራ ይከፈታል፣ ኢኮኖሚ ይንቀሳቀሳል። የሁሉ ግለሰቦች ሀብታም መሆን ህብረተሰቡን አብሮ ሊያድግ ይችላል የሚል ነው። እነዚህ ናቸው እንግዲህ ከሁሉ በላይ ሊመረጥና ያው ቅድም ነው የጠቀስኩት የሰላም ነገር ፕሮፌሰር መሳይ፣ እሱ ላይ ገፋ አድርገን አንድ ነጥብ እንመለከት የዲሞክራሲና የሰላምን ቁርኝት አያይዘውም ቀደም ብለው የዘረዘሯቸው የዲሞክራሲ ፋይዳዎች ባሉበትም በተሳካ ጊዜ እነኚህም ጠቀሜታዎች በሚያስገኝበትም በእርግጥ ለሕብረተሰብ የተሻለ ሕይወት ለዚያ የቀደመ የሰው ልጅ ጥያቄ ዲሞክራሲ መልስ ሰጥቷል። እንግዲህ ብዙ ጊዜ ይባላል ከሁሉ ስርዓቶች ጦርነት የማይቀሰቅሰው ዴሞክራሲ። ብዙ ዴሞክራት የሆኑ ሀገሮች ያላቸው ችግር በዴሞክራሲ ስለሚፈታ ብዙ ጊዜ ሰዎች የሚፈልጉት ነገር ለማሳካት እድል ስላለ በዚህ ሁኔታ አብዮትም ወይም ቀውስም ብዙ ጊዜ አይነሳም። አብዮት ሳይሆን ቀውስ ቢነሳ ቀውስ ይኖራሉ ሊመቸስ ወዲያው ቶሎ መፍትሄ የሚያገኝ ነው። ደግሞ ወደ እውነታው ስንመለስ ግን እንዳልኩት ነው። አየህ ሁል ጊዜ ስራ ላይ አይውልም። ይህም ሆኖ ከሌላው ስርዓት ይሻላል። ፉኩያማ የሚለዋል ሰዎች በጣም የሚመኙትን ነገር በዴሞክራሲ አግኝተዋል። ከመጀመሪያው ማለት የነጻነት እና እኩልነት። አሁን ያለው ዴሞክራሲ ፍጹም ነው ማለት አይደለም። በጣም ጉድለት አሉት፣ ግን ማየት ያለብን ወር መሄድ ያለብን ያው እነዚህም ጉድለቶች ለማሻሻል ነው እንጂ ከመጀመሪያው ግሪኮች ጀምሮ ሰው ያነሳው ጥያቄ የትኛው አይነት ህብረተሰብ ይሻላል የሚለው ጥያቄ በሊበራል ዴሞክራሲ መልስ አግኝቷል ብሎ ነው የሚሰጠው ይሄ ለምሳሌ እሱ ብቻ አይደለም፣ ሄግልም ቀደም ብሎ ብሎታል። ያው ሚገባ ግል ምሱለ ስትሆኗል ሄግልም ብሎታል። ነገር ግን ያው እንደምናውቀው ሄግልን ደግሞ በጣም ያነበበ ሰው ማርክስ መጥቶ ደግሞ የለም የለም የለም፣ አንድ እርምጃ ይቀራል አለ። ሶሻሊዝም፣ የእኩልነቱ ጉዳይ ካፒታሊዝም ነፃነት የሚለውን ያሟላል፣ ግን እኩልነት ላይ ያሟላል። እዚህ ላይ ያለ ነው። አሁን እንግዲህ ደረጃ የሚወራው ያው ኮሚኒዝም አብቅቶለታል፣ ሶሻሊዝም አልቋል፣ ማንም ከአሁኑ ሶሻል የሚፈልግ የለም። ስለዚህ ዴሞክራሲ አሸንፏልና ሌላ አይነት ማህበረሰብም ማሰብም መመኘትም የለብንም ነው፣ ይሄ ያለውን ማሻሻል ብቻ ነው የሚል ነው። ቢያም ታሪክን ማቆም የለብን ነው፣ በቃ ግቡን መጥቷል፣ አልቋል። ከአሁን ወዲያ ዝም ብለን ያዝኑ ብቻ መሻሻል የሚለው በጣም በጣም አከራካሪ አነጋገር ነው። እንዲሁም ወደፊት ነው መሄድ ያለብን ማየት ያለብን መጪው በጣም ክፍት ነው። የቀው ፈጠራ ብቻ ነው እዚህ ላይ መበረታታት ያለበት እንጂ ችግሮቻችንን ገና አልጨረስም። በዚህም ላይ ደግሞ እኩልነት ደግሞ የምንለው በአንድ ሀገር ውስጥ ብቻ ሳይሆን አሁን በራሱ በዓለም ሶስተኛው ዓለም የሚባለው እና ሌላው በሙሉ ያው ልዩነቱ በጣም እየሰፋ ነው። መልካም ፕሮፌሰር መሳይ ይሄ ምናልባትም በዚህ ሰዓት የሚከታተሉ አድማጮችም እርስ በርሳቸው እንዲነጋገሩባቸው ጥያቄዎችን እንድናነሳ የሚጋብዝ ይመስለኛል። አሁን ያለንበት ጊዜ ራሱ ጊዜው ራሱ የፈጠራቸው ነገሮች አሉ። አሁን በዋናነት ማህበራዊ መገናኛ የሚባለው ለብዙ ለቀድሞ አሰራሮች የማይገዛ በብዙ ነገሮች ውስጥ ጣልቃ መግባት የሚችል መረጃ ከአንድ ቦታ ወደ ሌላ ቦታ በቅጽበት ውስጥ የሚተላለፍበት ስርዓቱ ጨርሶ የተለወጠበት አንድ ግለሰብ የማጥፋትም የማልማትም ኃይሉ እጅግ የገነነበት ያን አይነቱ ደግሞ ብዙም በስልጣኔ ባልገፋ ብቻ ሳይሆን እንደ ዩናይት ስቴትስ ባለው ማህበረሰብ ውስጥም ያመጣቸውን ውጥንቅጦች አይተናል። ለቁጥጥር የማያመቹ የምርጫ ስርዓትን ማፋለስ ወይንም አደጋ ላይ መጣል ድረስ ሄደዋል። በእርግጥ በድሮ መንገድ ዲሞክራሲን መመልከት ሲቻላል ወይ? ጊዜው አንዳንድ ነገሮችን ከመሰረቱ አልለወጠም ወይ? ይሄ በጣም ጥሩ ጥያቄ ነው ጥሩ ጥያቄ በጣም አስቸጋሪ ለመመለስ አንድ ነገር ግልጽ አለ የማህበራዊ ሚዲያን ዲሞክራሲ መቆጣጠር እስካሁን አልቻለም ይህ ግልጽ መቆጣጠር ስል መከልከል ምናምን ሳይሆን ስርዓት ማስያዝ አልቻለም አንድ ነገር ይገኝ ይሆናል ወደፊት አላውቅም ነገር ግን ይሄ የሚያስነሳው ሌላ ጥያቄ በዚህ በምዕራባዊ ስልጣኔ ውስጥ ነው ሁላችን የሚ ይሄ ምዕራባዊ ስልጣኔ በጣም ቴክኖሎጂ እድገት ያመጣ ነው አሁን ደግሞ በጣም እየተጣደፈ ነው እድገቱ ግን ሰዎች ይህንን እድገት እየተቆጣጠሩት ነው ወይ? የቴክኖሎጂ አሽከር አሉ ነው መምራት ነው ያዝነው ወይስ መመራት የሚለው አንዱ ትልቁ ጥያቄ ነው ብያላችሁበት፣ ትወያዩበት ዘንድ ቀደም ብለው ፕሮፌሰር መሳይ ከሰነዘሯቸው አነጋጋሪና ኮርኳሪ ጥያቄዎች ጋር እንተዋችሁ። አድማጮች ዴሞክራሲ በረከትና ፈተናዎቹ በሚል ርዕስ በሁለት ተከታታይ ክፍሎች የተቀናበረ ዝግጅት ነበር የተከታተላችሁት። ስላደመጣችሁን እናመሰግናለን። እንግዳይን አንጋፋውን የፍልስፍና መምህርና የበርካታ መጽሐፍት ደራሲውን ፕሮፌሰር መሳይ ከበደን ለጊዜያቸው አመሰግናለሁ እግዜር